The voice of America, the OA. Yeah, yeah, America Dims, Radio Tabiano. ሰላም ጤና ይስጥልን እንደምናመሻችሁ አድማጮች የማክሰኞ ሐምሌ 7 2007 ዓ ም መሰናዶቻችንን ይዘንላችሁ ቀርበናል። አስተናጋጆቻችሁ ቆንጂት ታዬና ሄኖክ ሰማእግዜር ነን። በምሽቱ ዝግጅት ከኢራን ጋር ዛሬ የተደረሰውን የኒውክሌር ስምምነት በአድናቆት እንደሚመለከቱት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ገለጹ። ዩናይትድ ስቴትስና ዓለም አቀፍ አጋሮቿ የአስሮች ዓመታት የደመኛነት ግንኙነት ሊያስገኝ ያልቻለውን ስኬት ጨብጠዋል። የፕሬዝደንት ባራክ ኦባማን አስተያየት ነበር ያደመጥነው። ኤች አይ ቪ እና ኤድስ ጋር በተያያዙ በሽታዎች ምክንያት የሚከሰተውን ህልፈት ለመቀነስ በሚሌኒየም የልማት ግቦች ሰፍሮ የነበረው እቅድ ግቡን እንደመታ የተባበሩት መንግስታት ድርጅት አዲስ ዘገባ አስታውቋል። በሁለተኛው አጋማሽ ዝግጅታችን ንግድና ምጣኔ ሀብት በኢትዮጵያ የ2008 ዓ ም የ223 ቢሊዮን ብር በጀት ዙሪያ ዘገባ አካቷል። ባለፈው ሳምንት የጀመርነው በፕሬዚደንት ባራክ ኦባማ የአፍሪካ ጉዞ ላይ ከአድማጮች ለተሰበሰቡ ጥያቄዎች የተሰጠውን ምላሽ እናቀርባለን። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዘን አሁን የምሽቱን ዜናዎች እናሰማ። በደቡብ ምዕራብ ሶማሊያ ባኮል ክልል በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል ግጭት መካሄዱ ተዘግቧል። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ እንደሆነም ተነግሯል። አዲሱ አበበ ዝርዝሩን ይዟል። አድማጮቼ ቴክኒክ እክል ገጥሞናል። በዋናው ዜና እንቀጥላለን። በርካታ ዓመታት ከዘለቀ የዲፕሎማሲያዊ ጥረት በኋላ ሁለት ዓመታት ከጠየቀ ከፍተኛ ድርድር አስከትሎ ኢራንና ስድስቱ የዓለም ሀያላን ሀገሮች ዛሬ ቪዬና ላይ ትሄራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመና በአጸፋውም ኢራን የተጣለባትን እቀባ የሚያነሳ ስምምነት አጸደቀ። በስምምነቱ መሰረት ኢራን የኒውክሌር ቦምብ ለመስራት የሚያስችላትን የአቶሚክ ቅመማ ፕሮግራሟን ስታቋርጥ በምላሹ በተባበሩት መንግስታት ድርጅትና በተናጠል ሀገሮች የጣሉባትን የምጣኔ ሀብቷን ያንኮታኮተውን ከዓለም የነጠሏትን ማዕቀቦች ይነሱላታል ተብሏል። ቴራን በተጨማሪም የኒውክሌር ቅመማ ጣቢያዎቿን ለጥብቅ ፍተሻ ክፍት ታደርጋለች። ተጨማሪ ዜና ቆየት ብለን እናቀርባለን። አሁን ወደ የመጀመሪያው ዜናችን እንመለሳለን። በደቡብ ምዕራብ ሶማሊያ ባኮል ክልል በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል የተካሄደውን ግጭት የተመለከተው ነው። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ ነው። አዲሱ አበበ በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል በደቡብ ምዕራብ ሶማሊያ ባኮል ክልል ከትናንት ማታ ጀምሮ ከፍተኛ ተኩስ መካሄዱን ግጭቱ ዛሬ ድረስም መቀጠሉን ባለሥልጣናትና የአይነ ምስክሮች አስታውቀዋል። አንድ የአካባቢው ባለሥልጣን እንዳስታወቁት ከሆነ ውጊያው የተካሄደው የአልሻባብ አማጽያን በዋጂድ እና በቡሩንድሁንዴ መካከል ይጓዝ በነበረ የኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ ነው። የክልሉ ከተማ የሆነችው የሁዱር ወረዳ ምክትል ኮሚሽነር አዳም አብዲ አባይሬ ለቪኦኤ ሶማልኛ አገልግሎት ሲናገሩ በግጭቱ ሰባት የአልሻባብ ወታደሮች መገደላቸውን ገልጠዋል። ወደ ዋጂድ ያመራ በነበረው የኢትዮጵያ ቅፍለት ላይ ጥቃት አካሄዱ። ደግነቱ ወታደሮቹ መልሰው በማጥቃት ብዛት ያላቸውን መግደል ችለዋል። በአካባቢው የመገናኛ ችግር ስላለ ዝርዝር ለመስጠት እንደማይቻል እኒሁ ኮሚሽነር ተናግረዋል። ቦታው እያደፈጡ ጥቃት የሚያካሂዱበት ስርፋ ነው። አልሻባብ በዚያ አካባቢ እንዳለ ለወታደሮቹ ተነግሯቸዋል እና ፍጥጫ እንደተጀመረ ብዙ ሰው እንደሞተባቸው ተነገረን። ከግጭቱ አስቀድሞ በኮንቮዩ ላይ ያነጣጠረ የተቀበረ ፈንጂ ጥቃቱ ማድረሱን አንዳንድ አፍቃሪ አልሻባብ የሆኑ ድረገጾች ይፋ አድርገዋል። ይሁንና በኢትዮጵያ ወታደሮች በኩል የሟቾች ቁጥር በውል አልታወቀም። ደቡብ ምዕራብ ሶማሊያ ውስጥ በሚገኘው የአልሻባብ ጠንካራ ምሽግ ላይ ጥቃት ለመክፈት በማቀድ ብዙ ሺህ የኢትዮጵያ ወታደሮች ባለፈው ሳምንት ወደዚያ መዝመታቸው አይዘነጋም። ይህ የአሁኑ ጥቃት የተካሄደውም ያን ተከትሎ መሆኑ ተገልጧል። በርካታ ዓመታት ከዘለቀ የዲፕሎማሲያዊ ጥረት ሁለት ዓመታት ከጠየቀ ከፍተኛ ድርድር በኋላ ኢራንና ስድስቱ የዓለም ሀያላን ሀገሮች ዛሬ በቪየና ላይ ቴህራንን የኒውክሌር ጦር መሳሪያ ባለቤት ከመሆን ለመታደግ ያለመና ባጸፋው ደግሞ ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት አጽድቀዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ስምምነቱን ኢራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን በመከላከል ዓለምን በተሻለ ደህንነቷ እንዲጠበቅ የሚያደርግ ነው ሲሉ አሞግሰዋል። የአሜሪካ ድምጿ ሄደር መርዶክ ተከታዩን አጭር ዘገባ ከቪየና አድርሳናለች። አሉላ ከበዳ ያቀርበዋል። የኢራን፣ የዩናይት ስቴትስ፣ የቻይና፣ የሩሲያ፣ የጀርመን፣ የፈረንሳይ፣ የብሪታንያ የብሪታንያና የአውሮፓ ህብረት ከፍተኛ ዲፕሎማቶች በጋራ ነው በዛሬ ዕለት የዓመታቱ ድርድር በመጨረሻው በስምምነት መቋጨቱን ያበሰሩት። ባለሥልጣናቱ ሁሉም ወገኖች ሲሹት የነበረ መልካም ስምምነት ብለውታል። ጠባችን ቀድሞውንም ከኢራን ሕዝብ ጋር አልነበረም። ከኢራን የኑክሌር ቅመማ ፕሮግራም ጋር ተያይዞ በተጣሉት ማዕቀቦች ሳቢያ የኢራናውያን ሕይወት የደረሰበትን ችግር በጥልቅ እንረዳለን። ዛሬ የተደረሰው ስምምነት ምስጋና ይግባውና ያ ሁኔታ መለወጥ መሻሻል ይጀምራል። ኢራን ለተቀበለችውና በኑክሌር ፕሮግራሟ ዙሪያ ለምታደርጋቸው ዓይነተኛ ለውጦች ምላሽ። ኬሪ ያክለውም ስምምነቱ ባይኖር ኢራን አስር የኒውክሌር ቦምቦችን ለመስራት የሚያስችሉ ቅመሞችን ለማዘጋጀት ጥቂት ወራት ብቻ ነበር የሚቀሯት በአንጻሩ በአሁኑ ስምምነት ሳቢያ ግን አሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር በአንጻሩ በአሁኑ ስምምነት ሳቢያ ኢራን አንድ የኒውክሌር ቦምብ ለመስራት የሚያስችል እድል ከማግኘቷ በፊት አስር ዓመታት ያልፋሉ ኢራን በበኩሏ የኒውክሌር ፕሮግራሟ ቀድሞውንም ሁሌም ለሰላማዊ አገልግሎት ብቻ ነበር የሚለው ትላለች ፍሬድሪካ ሞገሪኒ የአውሮፓ ህብረት የውጭ ጉዳዮችና የጸጥታ ጉዳዮች ፖሊሲ ከፍተኛ ተጠሪ ናቸው። ኢራን በየትኛውም ሁኔታ በምንም አይነት መንገድ የኒውክሌር መሳሪያ ባለቤት ለመሆን እንደማትሞክርና ከእጇ እንደማታስገባ አረጋግጣለች። ይሁን እንጂ የዓለም መሪዎች በመካከለኛው ምስራቅ ያለው ውጥረት ይባባስ ይሆናል የሚል ስጋት አላቸው። በኢራንና ሳውዲ አረቢያና እስራኤልን በመሳሰሉ አገሮች ያለው ያለመተማመን ኑሮ ኢራን የኒውክሌር ጦር መሳሪያ ትሰራለች የሚለው ስጋት ወደ ወታደራዊ ፍጥጫ እንዳያመራ ያሳስባቸዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ግን ያ የጦርነት ስጋት ያለው ይህን መሰሉ ስምምነት በሌለበት ዓለም ነው ባይ ናቸው። ይህ በዚህ እንዳለ የዩናይትድ ስቴትስ ምክር ቤት ከኢራን ጋር የተደረሰው ስምምነት ላይ በአብዛኛው በፓርቲ ወገናዊነት የተሰመረ ምላሽ እየሰጠበት ነው። ዲሞክራት አባላቱ ጥንቃቄ ያልተለየው ተስፋን የያዘ አስተያየት እየሰጡ ሲሆን፣ ሪፑብሊካኖች በበኩላቸው ዩናይትድ ስቴትስ ውሉ ዳር እንዲደርስ ብላ ከመጠን ያለፈ እሽታ ውስጥ ሳትገባ አልቀረችም የሚሉ ጥያቄዎችን እያነሱ ናቸው። የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበሩ የቴነሴው ሪፐብሊካን ሴኔተር ባብ ክሮከር ውሉ ኢራንን የኒክሌር መሳሪያ ባለቤት እንዳትሆን የመከላከል ግቡን ማሳካቱን አጥብቄ እጠራጠራለሁ ብለዋል። አያይዘውም ኮንግረስ ውሉን መርምሮ ሲያበቃ ከአስርት ዓመታት በላይ በወሰደ ብርቱ ጥረት ስራ ላይ የዋለውን ማዕቀብ ለማንሳት በቂ ይሆን እንደሆነ ይወስናል ብለዋል። ሴኔተሩ የኢራን የኒክሌር ስምምነት ምርመራ ድንጋጌ የተባለውንና ውሉን የማጽደቅም ሆነ የመጣል የመጨረሻ ስልጣን ለምክር ቤቱ የሰጠውን ህግ ያቀረቡት ናቸው። በተወካዮች ምክር ቤት የዴሞክራቶች መሪዋ ናንሲ ፐሎሲ በበኩላቸው ፕሬዚደንት ኦባማና የውጭ ጉዳይ ሚኒስትር ጆን ኬሪ ከኢራን ጋር በተደረገው ድርድር የሰጡትን አመራር አድንቀው ተናግረዋል። የተወካዮች ምክር ቤቱ አፈጉባኤ ጃን ቤነር ደግሞ የኦባማ አስተዳደር ኢራን ዩሬኒየም ማንጠር እንድትከለከልና የኒክሌር መርሃ ግብር ጣቢያዎቿ በሙሉ እንዲፈርሱ ማድረግን የመሳሰሉትን ከጅምሩ ይዞ የነበረውን አቋሞች ቀልብሷል ሲሉ የሰላ ሂስን የሰነዘሩት። ስምምነቱን አስመልክቶ በዩናይትድ ስቴትስ ምክር ቤት የምስክሮች ቃል የሚደመጥበት ጉባኤ ይካሄዳል። የኢራን ኒክሌር ስምምነት ዙሪያ የዓለም መንግስታትና ድርጅቶች ምላሽ እየሰጡ ነው። ኢራን የኒኩሌር ቦምብ ባለቤትነት እንደማትበቃ በእርግጠኝነት ለመከላከል የታለመው ታሪካዊ ውል እስራኤል ስታወግዘው የተባበሩት መንግስታት ድርጅትና የቴህራን አጎራባቾች አድናቆት ሰጥተውታል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁ ስምምነቱን የሚያስደነግጥ ታሪካዊ ስህተት ብለውታል። ነተንያሁ ሀገራቸው በዓለም አቀፉ ውል ታሳሪ እንዳልሆነ ሲገልጸው እስራኤል ራሷን ከጥቃት ለመከላከል መብቷ የተጠበቀ ነው ሲሉ ኢየሩሳሌም ውስጥ ተናግረዋል። ኢራን በእስራኤል እንድትጠፋ መፈለጓን በመቀጠሏ ውሉ አያስረንም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በበኩላቸው ዛሬ ባወጡት መግለጫ ተደራዳሪዎቹን ውሉን ዳር በማድረሳቸው አሞግሰዋል። በሩሲያ ደግሞ ፕሬዚዳንት ቭላዲሚር ፑቲን ውሉ በመፈረሙ ዓለም ተንፈስ ትላለች ካሉ በኋላ ተደራዳሪዎቹ ሀገሮች ለመረጋጋትና ለትብብር ሲሉ ከባድ አማራጮችን መውሰድ የተገደዱበት ነው ብለዋል። የአውሮፓ ሕብረት ለዓለም አዲስ የተስፋ ምዕራፍ የሚከፍት ብሎታል። የተባበሩት አረብ ኤሚሬቶች መሪ ሼክ ካሊፋ ቢን ዛይድ አል ናያን ለኢራን ፕሬዚዳንት ሐሰን ሩሃኒ እንኳን ደስ ያለው መልእክት መላካቸው ተዘግቧል። የኢራቅ የፓኪስታንና የአፍጋኒስታን መንግስታትም ውሉ በመፈረሙ ደስታቸውን እየገለጹ ነው። በሶሪያ ደግሞ መንግስታቸው ከቴህራን የወታደራዊና የገንዘብ እርዳታ የሚያገኙት ፕሬዚዳንት ባሻር አልአሳድ ውሉን አድንቀውታል። በመጨረሻም የእዳ ብዛት የተጫጫናት ግሪክና የአውሮፓ ጎረቤቶቿ ለሶስተኛ ጊዜ ከመንኮታኮት የሚያድናትን እርዳታ ሊያደርጉላት በተስማሙ በጥቂት ሰዓታት ውስጥ የዓለም የአክሲዮን ገበያ ዋጋ ጠንከር ብሎ ውሏል። ትናንት የዩናይትድ ስቴትስ የአክሲዮን ዋጋ በአንድ ከመቶ በላይ ሲጨምር በአውሮፓና በእስያ ገበያዎችም ተመሳሳይ መነቃቃት ታይቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። of them. የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22ና በ25 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። አስተናጋጆቻችሁ ሄኖክ ሰማግዜርና ቆንጂት ታዬ ነን። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቃችሁ። በዛሬው ዕለት የዓለም አቀፍ ተደራዳሪዎች ከኢራን ጋር የኒውክሌር ስምምነት ላይ ደርሰዋል። ዝርዝር ዘገባና ማብራሪያ ይዘናል። በአዲስ አበባ በመካሄድ ላይ ካለው የገንዘብ ለልማት ጉባኤ አንድ በጎ ዜና ተሰምቷል። ኤች አይ ቪ ኤድስን በተመለከተ ዝርዝሩን እናቀርባለን። በሁለተኛው አጋማሽ ንግድና ምጣኔ ሀብት ዝግጅት በኢትዮጵያ የ208 ዓ ም የ223 ቢሊዮን ብር በጀት ዙሪያ ዘገባ አካቷል። ባለፈው ሳምንት የጀመር ነው። በፕሬዚደንት ባራክ ኦባማ የአፍሪካ ጉዞ ላይ ከአድማጮች ለተሰበሰቡ ጥያቄዎች ምላሽ የተሰጠበትን ዝግጅትም እናቀርባለን። አሁን የምሽቱ አብይ ርዕስ ከኢራን ጋር ዛሬ የተደረሰውን የኒውክሌር ስምምነት በአድናቆት እንደሚመለከቱት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አስታውቀዋል። ስምምነቱ ቴህራን የኒውክሌር ጦር መሳሪያ ባለቤት እንዳትሆን በማድረግ ዓለማችንን የተሻለ ደህንነት ያለባት ያደርጋታል ብለዋል ፕሬዚዳንቱ። ከዋይት ሀውስ የደረሰንን የአሩፓንዴ ዘገባ ሰለሞን አባተ ያቀርበዋል። በኢራን የኒውክሌር መርሃ ግብር ላይ ስምምነት መፈረሙን ዛሬ ማለዳ ዋሽንግተን ዲሲ ላይ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያውጁ ዘንድ የዓመታት ብርቱ ማዕቀቦች ኢራንን ጨምድደው እንዲይዙ ማድረግ አስፈልገዋል። ኢራን ለድርድር እንድትቀመጥ ማድረግ አስፈልጓል። ቋጠር ፈታ፣ ጠንከር ላላ እያሉ አንዳንዴም እንዳይቋረጡ እያሰጉ ለወራት የዘለቁ ድርድሮችን ማድረግ አስፈልጓል። ዩናይትድ ስቴትስና ዓለም አቀፍ አጋሮቿ የአስሮች ዓመታት የደመኛነት ግንኙነት ሊያስገኝ ያልቻለውን ስኬት ጨብጠዋል። ይህም ኢራንን የኒኩሌር ጦር መሣሪያ ባለቤት እንዳትሆን የሚያደርጋት አጠቃላይና ለረጅም ጊዜ የሚዘልቅ ውል ነው። ፕሬዚደንቱ በዚሁ ከዋይት ሃውስ ባስተላለፉት መልእክት ኒኩሌር የጦር መሣሪያዎች እንዳይስፋፉ እንዲሁም የመካከለኛው ምስራቅና የዓለምም ደህንነት በተሻለ ሁኔታ እንዲጠበቅ ለማድረግ የአሜሪካ ዲፕሎማሲ ለውጥ በማምጣት እያሳየ ያለውን አርአያነት እያደነቁ ተናግረዋል። በስምምነቱ መሠረት ኢራን መፈጸም የሚጠበቅባትን ፕሬዚደንቱ ዘርዝረዋል። ቦምብ ለመሥራት የሚያስችሉትን እጅግ የበለጸገ ዩራኒየምና የፕሉቶኒየም ንጥረ ነገሮችን ምርት ማቆም፣ አሁን ከተተከሉት የኒውክሊየር ግብዓት ንጥረ ነገር ማብላያዎች ሁለት ሦስተኛውን መነቃቀል። ኢራን እስካሁን ካከማቸችው ዩራኒየም 98 ከመቶውን ማስወገድ አለባት። ይህ ውል ከጥቂት ወራት በፊት ነድፈኑ በነበረ ማዕቀፍ ውስጥ የሰፈረውን እያንዳንዱን ነጥብ የሚያሟላ ነው። ወደ ኒኩሌር የጦር መሳሪያ ምርት ሊወስድ የሚችለው እያንዳንዱ መንገድ ተዘግቷል። ያንን ዓላማ የሚከታተልና የሚያጣራ ግልጽ አሰራርም ተበጅቷል። ይህ ስምምነት የተመሠረተው በመተማመን ላይ ሳይሆን በማጣራትና በማረጋገጥ ላይ እንደሆነ የተናገሩት ፕሬዚደንት ኦባማ የመንግሥታቱ ድርጅት ፈታሾች የኢራንን የኒውክሌር ተቋማት ሃያ አራት ሰዓታት እንደሚከታተሉና እንደሚያዩ አስታውቀዋል። በለውጡ ኢራን ቁልፍ ናቸው የሚባሉ እርምጃዎችን መውሰዷ ሲረጋገጥ ተጥለውባት የቆዩ ማዕቀቦች ይነሱላታል። ኢራን ውሉን ጥሳ ብትገኝ ማዕቀቦቹ ወዲያውኑ ወደ ኃይል እንደሚገቡም አስገንዝበዋል ፕሬዚደንቱ። የተወካዮች ምክር ቤቱ ስምምነቱን ለመፈተሽ የስድሳ ቀናት ዕድሜ አለው። ፕሬዚደንቱም ምክር ቤቱ ውሉን አብጠርጥሮ የማየትና በይዘቱ ላይ የመከራከሩን ነገር በደስታ እንደሚያዩት አመልክተዋል። ይሁን እንጂ አሉ ኦባማ ይህንን ውል ሊያስተጓጉል የሚችል አንዳች ሕግ ለማውጣት ብትሞክሩ በፕሬዚደንታዊው ስልጣኔ የምታወጡትን ረቂቅ ውድቅ አደርገዋለሁ ሲሉ አስጠንቅቀዋል። እንደራሴዎቻቸውን በዚህ እጅግ አደገኛ በሆነ የዓለም ክፍል ውስጥ የኒውክሌር እሽቅድምድም ስጋትን በማርገብ በኢራን የኒውክሌር መርሃ ግብር ላይ ዘላቂነት ያላቸውን ማነቆዎች ያስቀመጠን ውል ለማደናቀፍ መሞከር የኃላፊነት ስሜት ማጣት ነው ብለዋል። ፕሬዚደንቱ በአጭሩ አለመስማማት ማለት መካከለኛውን ምስራቅ ውስጥ ጦርነት እንዲስፋፋ የበለጠ ዕድል መክፈት ማለት ነው። ከሁሉ በላይ ደግሞ ይህ ችግር በሰላም ይፈታ እንደሆን ከመሞከር የምናጣው አንዳች ነገር የለም። በእርግጥ አሉ ፕሬዚደንቱ፣ ይህ የኒኩሌር ውል ዩናይትድ ስቴትስ ከኢራን ጋር ላሏት ሌሎች ልዩነቶች ሁሉ መፍትሄ አይሰጥም። ኢራን ለሽብር ፈጠራ የምትሰጠው ድጋፍ፣ አካባቢውን ለማተራመስ የእጅ አዙር ወኪሎቿን መጠቀሟ፣ ሰብአዊ መብቶቿን መርገጧ ወዘተረፈ ይዘረዘራሉ። ፕሬዚደንቱ አክለው እንዲህ አሉ፣ ይህ ታሪካዊ ውል በአዲስ አቅጣጫ መንቀሳቀስ እንድንችል ዕድል ይከፍታል። በዚህ በተፈረመው ውል ዙሪያ የባለሙያ ትንታኔ እንደደረሰን እናቀርባለን። ወደ ቀጣዩ ዘገባ ስናልፍ ኤች አይቪና ኤድስን ከነዚህ በሽታዎች ጋር በተያያዙ ምክንያት የሚከሰተውን ህልፈት ለመቀነስ በሚሌኒየሙ የልማት ግቦች ሰፍሮ የነበረው እቅድ ግቡን እንደመታ የተባበሩት መንግስታት ድርጅት በወጣው አዲስ ዘገባ አስታውቋል። የአሜሪካ ድምጿ ማርት ፋንደርቮልፍ ከአዲስ አበባ የላከችው ዘገባ አለ አዳነች ፍሳሀይት አቀርበዋለች። የተባበሩት መንግስታት ድርጅት አሃዝ ባመለከተው መሠረት ከ2000 ዓ ም ወዲህ በ15 ዓመታት ውስጥ ማለት ነው፣ አዲስ በኤችአይቪ የሚያዙ ሰዎች ቁጥር በ35 ከመቶ ቀንሷል። ከኤድስ ጋር በተያያዙ በሽታዎች የሚሞቱት ሰዎች ብዛትም በ41 ከመቶ ወርዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን መልካሙን ዜና ትላንት ለጋዜጠኞች ይፋ ያደረጉት አዲስ አበባ ላይ ነው። ዛሬ አስራ አምስት ሚሊዮን የሚሆኑ ሰዎች በነፍሳድን የኤች አይ ቪ ሕክምና ላይ ይገኛሉ። በማንኛውም አይነት ሁኔታ የሕክምናውን መጠን ከፍ ማድረግ እንደሚቻል በማያጠራጥር ሁኔታ አረጋግጠናል። አስራ አምስት ሚሊዮን የሚሆኑ ሰዎች በኤች አይ ቪ ሕክምና ላይ መሆን ማለት ደግሞ በቢሊዮኖች የሚቆጠሩ ቤተሰቦች በበሽታው ከመያዝ ይተርፋሉ በቢሊዮኖች ዶላር የሚቆጠር ገንዘብ ከመውጣትም ይድናል። ከኤድስ ነፃ ወደሆነ ትውልድም እያመራል ነው ማለት ነው። ኤድስን በሚመለከት በከፍተኛ ደረጃ የተጎዱት ከሰሃራ በመለስ ያሉት የአፍሪቃ ሀገሮች ናቸው። ሆኖም መሻሻል ታይቷል። ኢትዮጵያ፣ ናሚቢያና ሴኔጋል በኤች አይ ቪ የሚያዙ አዲስ በሽተኞችን በመቀነስ ረገድ ጎልቶ የሚታይ ውጤት ያሳዩት ሀገሮች ተምሳሌቶች ናቸው። የተባበሩት መንግስታት ድርጅት ዘገባ እንደሚለው የኤድስ ህክምና ተደራሽነት የማግኘቱ ጉዳይ በዓለም ደረጃ 7.8 ሚሊዮን የሚሆኑ ሰዎችን ከህልፈት አድኗል። ህክምና ማግኘቱ በተጨማሪም 1.4 ሚሊዮን የሚሆኑ ልጆች ከእናቶቻቸው ኤች አይ ቪ ከመውረስ እንዲድኑ አስችሏል። ከስድስትና ከስምንት ወራት በኋላ ደግሞ የኤች አይ ቪ በሽተኞች መድኃኒቶቹን በየቀኑ መውሰዱን ለማቆም እንደሚችሉ የተባበሩት መንግስታት ድርጅት የኤድስ ክፍል ዋና ሥራ አስፈጻሚ ሚሸል ስድቤ ተናግረዋል። Soon we know that, uh, we will have, uh, one injection for every four months or six months. በቅርቡ በየአራቱና በየስድስት ወራት አንድ መርፌ ብቻ መወጋት የሚቻልበት ጊዜ እንደሚመጣ እናውቃለን። በድህነት ለሚኖሩት ሰዎች የምናደርገውን አቅርቦት ፈጽሞ ይለውጣል ማለት ነው መድኃኒቶችን ለማግኘት ብዙ ከመጓዝ ሄደው ከመውሰድ በብዛት ለማስቀመጥ ጥረት ከማድረግና አንዳንዴም ላይሰሩ የሚችሉ መድኃኒቶችን ከመውሰድ ይድናሉ ማለት ነው። የኤድስ በሽተኞች የመርፌ ህክምና ሲያገኙ የህክምና ዋጋ ይቀንሳል። ያም ሲባል ግን ገና ብዙ መሰራት ያለባቸው ነገሮች አሉ። አቻምና ሁለት ሚሊዮን የሚሆኑ አዲስ የኤች አይ ቪ በሽተኞች ታይተዋል። ከ13 ሚሊዮን በላይ የሚሆኑ ልጆች ከኤድስ ጋር በተያያዙ በሽታዎች እናት ወይም አባት ወይም ደግሞ እናትና አባታቸውን አጥተዋል። የተባበሩት መንግሥታት ድርጅት የቀየሰው የሚሌኒየም የልማት ግብ በያዝነው ዓመት የጊዜ ገደቡ ሲያበቃ በዘላቂ የልማት ግብ ይተካል። አዲሱ ግብ እንዲፈጸም የሚፈልገው እንደ አውሮፓ አቆጣጠር በ2030 ዓ.ም ሲሆን ዓላማው የኤድስ በሽታን ሙሉ በሙሉ ለማጥፋትና ሁሉም የኤድስ በሽተኞች የህክምና ተደራሽነት እንዲኖራቸው ማድረግ ነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የማክሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ ነው የምታገኙን። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማ። ያለኝ አስተያየት እናንተ ለሁላችሁም ሰራተኞች ነው። ትንሽ ችግር አለባችሁ። በምታነቡበት ጊዜ ተዘጋጅታችሁ የምትመጡ አይመስለኝም። በጣም ትንተባተባላችሁ ዜና ስታነቡ። ቀኑን እንኳ በትክክል መናገር አትችሉም። የተሳሳተ ቀን ነው የምትሰጡት። መጀመሪያ ደስ ታስተዋውቁ። ትንሽ ጥንቃቄ ብትወስዱና ማንበቡን ከመጀመራችሁ በፊት አንድ፣ ሁለት፣ ሶስት ጊዜ የሚሆን ብታነቡት ጥሩ ነው። ከዛ በላይ ደግሞ የሚጠብቁና የሚላሉ ቃላቶች አሉ እነዛንም እንዴት እንደሚጠብቅ እንዴት እንደሚላላ ራያቸው ተናገሩ። ይህ ሁሉ እንጃ ከበሰላችሁ የዜና አንባቢዎች የሚጠበቅ አይደለም። ብታሻሽሉትን መልካም ነው እላለሁ። ከዚሁ ከዋሽንግተን ዲሲ ነው የምንደውለው። እንግዲህ ፕሮግራማችሁን ተሻሽሎ ለመስማት እንጠብቃለን። አመሰግናለሁ። ጤና ስትልን ቪኦኤ፣ አስተያየት ለመስጠት ነበረ አስተያየቴ ለሰለሞን ክፍሌ ስፖርት ፕሮግራም አዘጋጅ ነው ለቱር ደ ፍራንስ አንስቶ ነበረ ዜናው ላይ ሆኖም በመቶ ሁለት አመት የቱር ደ ፍራንስ ታሪክ ውስጥ ለመጀመሪያ ጊዜ በጥቁር ተገኝቶ የተገኘውን ውጤት በሁለት መድረኮች ላይ ኤርትራዊ ዳንኤል ተክለሃይማኖት ያስመዘገበውን ውጤት ሳይገልጸው በመቅረቱ ሲኤንኤን የዓለም ሚዲያዎች በገ የገለጹት እና በጣም የመጀመሪያ ታሪክ የተሰራበትን ውጤቱ ባለመግለጹ ትንሽ ትዝብት ውስጥ ጥሎታል። አመሰግናለሁ። ዳንኤል ንክተሮን ጤና ይስጥልኝ። አሜሪካ ድምጽ አዘጋጆች እንደምናችሁ። ስሜ መስን እባላለሁ። የምደውለው ከዚህ ካሊፎርኒያ ነው። ቅዳሜ ዕለት በአድማጮች በአድማጮች መልዕክት ነው በፕሮፌሰር አለማየሁ እየሰጡትን ትንታኔ በተመለከተ ነው። ትንታኔው አቀራረባችሁ ጥሩ ነው። የአድማጮችም ለሚጠይቋቸው ጥያቄዎች መልስም በትክክል እየሰጡ ናቸው አሉ እኔ እንዲያው ሚዛናዊ ለማለት ፈልጌ ነው። ለአድማጮቹ ለሚሰማው ሰው ሚዛናዊ ለማለት ፈልጌ ነበር። ለነገሩ እናንተም ሌላም ሰው ጋብዛችሁ በወቅቱ አልተገኙላችሁም። በተቻላችሁ መጠን ሚዛናዊ ለማድረግ እየጣራችሁ ነበር ማለት ነው። ምክንያት ሰውየው አልመጡም ማለት ነው። የሚቀርቡ ሰውየው ነገር ግን ፕሮፌሰሩ የሚያገድሉት ወደ ተቃውሞ ነገር ነው። ምክንያቱም እኔ ብዙ ጊዜ እሳቸውን ጽሑፍ አነባለሁ በኢትዮ ሚዲያ በሚጽፉት ነገር በሙሉ የመንግስት ተቃዋሚ ናቸው። ራሳቸው በሚፈልጉት አቅጣጫ ነው ነገሩን ትንታኔ የሚሰጡ። እስቲ በተቻላችሁ መጠን የእሳቸውን እንደ ተጠበቀ ሆኖ፣ ነገር ግን ሌላ ደግሞ በተጨማሪ ይህንን ነገር የፕሬዚዳንት ኦባማ የሚሄዱበትን ትንታኔ የሚያደረግ ሰው የተማረ ሰው ማለት ከፖለቲካ ከማንም ከደጋፊ ሆ ከመንግስት ወገን ያለ ትንታኔ የሚሰጡ ብስጋ ብዙ እና ስለ ኦባማ የሚሄድ ይበልጥ ትንታኔ ቢሰጡ ሚዛናዊ ያደርጓል። ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎች አድማጮቻችንም የምናጋራችሁ ሀሳብ አለን አስተያየት አለን ካላችሁ በስልክ ቁጥራችን 2022059942 የውስጥ መስመር 14 በመጫን መልእክቶቻችሁን ማኖር ትችላላችሁ። በኢሜይል ደግሞ መልእክት ለመላክ ለምትፈልጉ ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክና በትዊተር ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ወደ ሁለተኛው አጋማሽ ስንሸጋገር ደግሞ አድማጮቻችን፣ ንግድና ምጣኔ ሀብት ነው ተከታዩ። ከዚያ በፊት የምሽቱን ዋና ዋና ዜናዎች አሰምተናችሁ ይሆናል ወደ ንግድና ምጣኔ ሀብት የምናልፈው ኢራን የኒኩሌር ጦር መሳሪያ ባለቤት እንዳትሆን ለማገድ የታለመና በአጸፋውም ኢራን የተጣለባትን ማዕቀብ የሚያነሳ ስምምነት ዛሬ በቪየና ጸድቋል። ዋናው የምሽቱ ዜናችን ይሄ ነው። በደቡብ ምዕራብ ሶማሊያ ባኮል ክልል በአልሸባብ አማጽያንና በኢትዮጵያ ወታደሮች መካከል ግጭት መካሄዱ ተገልጿል። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ ነው ተብሏል። የሶማሊያ መንግሥት በህንዱ ውቅያኖስ የባህር ክልሏ የምትጨቃጨቃትን ኬንያን በዓለም አቀፉ የፍትህ ፍርድ ቤት ክስ እንደመሰረተችባት ተሰማ። አድማጮች፣ አሁን ምሽቱን የደረሰን ዜና አለ። ከኢትዮጵያ የመጣ ነው። ሰማያዊ ፓርቲ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች የሚገኙ አባላቱና ደጋፊዎቹ እየታሰሩ መሆናቸውን ገልጿል። የሚካሄደው እስር ሕገ ወጥና በማናለብኝነት የሚፈጸም ድርጊት ነው ያለው የሰማያዊ ፓርቲ እስሩ በአስቸኳይ እንዲቆም ጠይቋል። መለስካቸው አመሃ የማምሻውን የወጣውን የፓርቲውን መግለጫ ተከታትሏል። ፓርቲው ባወጣው መግለጫ እንዳተተው የ2007 ዓ ም ጠቅላላ ምርጫ ከተፈጸመ ማግስት ጀምሮ በምርጫው በንቃት ሲሳተፉ የነበሩና በአስተሳሰባቸው በሕዝብ ዘንድ ተቀባይነት ያላቸውን ዜጎች በማናለበኝነት መደብደብ፣ ከሥራ ማፈናቀል፣ ማሰር፣ ማሸማቀቅና መግደል ያገዛዙ ዋና መገለጫ ሆኗል፣ ይላል ሰማያዊ ፓርቲ በጽሑፍ ያሰራጨው መግለጫ። አሁን በጸጥታ ኃይሎችና በፖሊስ በአባሎቻቸው እየተፈጸመ ነው ያሉትን ድርጊት በእጅጉ የሚያሳፍርና በአይን የሚታይ ባይሆን ኖረው ድርጊቱን ለማመን ያስቸግራል ያሉት የፓርቲው ሊቀ መንበር አቶ ይልቃል ጌትነት በአንዳንድ ስፍራዊ ተፈጽሟል ያሏቸውን እስሮች በምሳሌነት ይጠቅሳሉ። አሁን ሰሜን ሸዋ ያሉ ሶስት እጩዎቻችን ና ሌሎች ሁለት አባላትን ጨምሮ አምስት ሰዎችን ቤታቸውን ፈትሸው ቤታቸው ውስጥ ያሏቸውን እንደ ላፕቶፕ ኮምፒውተር፣ የእጅ ስልክ እና የመሳሰሉትን ነገሮች ሁሉ ወስደው የት እንደወሰዷቸው ሳናቅ አሁን ሀምሌ አምስት ነው ያሰሯቸው። ዛሬ ላይ አዲስ አበባ ማዕከላዊ የሚባለው የምርመራ ቦታ ላይ እንዳሉ አንዳንድ ጥቆማዎች ያሳዩ። ከባህር ዳር አካባቢ ና ከምዕራብ ጎጃም ደግሞ ሽንዲ ተብሎ በሚጠራ ወንበርማ ወረዳ ውስጥ ያሉ ሶስቱ እንደዚሁ እጩ የነበሩ የፌዴራል ምክር ቤት ና የክልል ምክር ቤት እጩ የነበሩ ሰዎች ናቸው። ሌሎች ደግሞ የአንድነትና የማያድ አባላት የነበሩትን አምስት ሰዎች ባህር ዳር በምርመራ ላይ ካቆዩ በኋላ አሁን ወደ ዋናው ማረሚያ ቤት አዘዋውሯቸዋል። እንዲህ ያሉ እስሮችና ሌሎች ማዋከቦች የሚፈጸሙት ከመሀል ርቀው በሚገኙ የሀገሪቱ ክፍሎች ብቻ እንዳልሆነ ና በሀገሪቱ ዋና ከተማ በአዲስ አበባም እየተፈጸመ ነው ያሉትንም ድርጊት አቶ ይልቃል ይዘረዝራሉ። እዚህም አዲስ አበባ ላይ እንደዚሁ የኛው የምክር ቤት አባል የሆነው ደብሬ አሸናፊ፣ የዲስፕሊን ኮሚቴ አባል የሆነውን መርከቡ ኃይሌ አናናያን እና ሌሎችንም ሶስት ወጣቶች ያደርገው ስድስት ሰዎችን በዚህ ሁለት ሶስት ቀን ውስጥ አስረዋል። በተለያየ ፍርድ ቤትም እነዚህን ሰዎች ያቀረቧቸው በተለየ አዲስ አበባዎቹን ትናንትና ጠዋት እነ ደብሬ አሸናፊን መናገሻ ፍርድ ቤት ያቀረቧቸው ለክስ የሚበቃና ምንም አይነት መረጃ የለህም፣ ይህንን ነገር አላይም ብሎ የመናገሻ አንደኛ ደረጃ ፍርድ ቤት አሰናበተው። በዛው ሁለትና ሰዓት እንደገና ከጥቂት ጊዜ በኋላ አራዳ ፍርድ ቤት ወሰዷቸው። ያም እንደገና ይህንን ጉዳይ ላየው አልችልም፣ ለክስ የሚያበቃ ነገር የለህም ብሎ መለሰው። ከዛ በኋላ በዛው ሰዓት በዛው ቀን በወደማት አካባቢ ሰባራ ባቡር በተለምዶ በሚባል አካባቢ ባለ ፍርድ ቤትም እንደዚሁ እነዚህን ሰዎች ያቀረቧቸው። አቶ ይልቃል እንደሚሉት ሰባራ ባቡር የሚገኘው ፍርድ ቤትም ለፖሊስ ተጨማሪ ቀን ሰጥቶ ለሐሙስ ሐምሌ ዘጠኝ ቀን እስረኞቹን ይዞ እንዲቀርብ ትእዛዝ ሰጥቷል። ይሁንና ታሳሪዎቹ ዛሬ ቀርበው የነበሩ ሲሆን ፍርድ ቤቱ የተያዙበትን ምክንያት በቂ ሆኖ እንዳላገኘው ለፖሊስ በግሳጼ መልክ መግለጹን አቶ ይልቃል ይናገራሉ። ፓርቲው ያሰራጨው የጽሁፍ መግለጫም እንዲህ አይነቱ ህገ ወጥና የማናለብኝነት ድርጊት በአስቸኳይ እንዲቆም ሰማያዊ ፓርቲ አሁንም አጥብቆ ይጠይቃል ይላል። አቶ ይልቃል በተለይ ለቪኦኤ በሰጡት ቃል እንደገለጹት በቅርቡ በደብረ ማርቆስ ከተማ የተገደሉት የሰማያዊ ፓርቲ አባል አቶ ሳሙኤል አወቀ ገዳይ የተፈረደበትን ፍርድ አይቀበሉትም። በእርሳቸው አባባል ገዳይ አባሪዎች አሉት እየተባለና አባሪዎቹ ሳይያዙ በሌላ በኩል ደግሞ ሟች እንደተገደለና የፖሊስ ምርመራ ውጤት ምን እንደሚመስል ገና ሳይታይ ታላላቅ የመንግስት ባለስልጣናት አቶ ሳሙኤል ከጥብቅና ሙያው ጋር በተያያዘ ከደንበኛው ጋር ጠብ የነበረው እንደሆነና ግድያውም ከዚህ ጋር የተዛመደ ነው በማለት ቀድሞው ዳኝነት የሰጡ መሆናቸውን በማስታወስ በተጨማሪም ፍርዱ በአስራ አምስት ቀን ውስጥ መሰጠቱም ፍትሐዊነቱን እጅግ አጠራጣሪ ያደርገዋል ካሉ በኋላ ጊዜና ታሪክ ምስጢሩን ያወጠዋል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ተከታዩ ዝግጅታችን ንግድና ምጣኔ ሀብት ነው። የኢትዮጵያ የሕዝብ ተወካዮች ምክር ቤት ባለፈው ሳምንት የመጪውን ዓመት የ2008 ዓመተ ምሕረትን የሀገሪቱን መንግስታዊ በጀት አጽድቋል። በዚህም መሰረት የመጪው ዓመት በጀት ከ50 ከመቶ በላይ ጉድለት ይታይበታል። ከያዝነው ዓመት በጀት ጋር ሲነጻጸር ደግሞ የ45 ቢሊዮን ዶላር ጭማሪ ይስተዋላል። በጀት ትላልቅ ቁጥሮችን የያዘ አሀዝ ነው ይለናል፣ የንግድና ምጣኔ ሀብት አዘጋጅ ሄኖክ። ሆኖም በእናንተ በአድማጮች በሸማቾች ኪስ ምን አይነት በጎና አሉታዊ ተጽዕኖዎች እንደሚያስከትል አንድ የምጣኔ ሀብት ጉዳዮች ጸሐፊን ለትንተና ይዟል። የፎርቹን ጋዜጣ የርዕሰ አንቀጽ አዘጋጅ ጌታቸው ተክለ ማርያም ነው ትንተናውን የሚሰጠን። ከሀገር ውስጥ መንግስት ይበደራል ብለን በምናስብበት ሰዓት አማራጮቹ የተወሰኑ ናቸው። አንድም በሀገር ውስጥ ካሉት የፋይናንስ ተቋማት ብድር ሊወስድ ይችላል። ከዛ ውጪ የመንግስት አትራፊ የሚባሉት የመንግስት ድርጅቶች በአመቱ ውስጥ ካተረፉት ብር የተወሰነውን ወደ መንግስት ፈሰስ እንዲያደርጉ ይደረጋል። ከዛ ውጭ ያለውን እንግዲህ ከብሔራዊ ባንክ አዲስ ገንዘብ ማተም የሚሞላ ገንዘብ የሚሆነው እንግዲህ አሁን ይሄ የሚታተመው አዲሱ ገንዘብ ማለት በትክክለኛ የኢኮኖሚ መሰረት ላይ የሚቀመጥ ባለመሆኑ የተነሳ ወዲያውኑ ወደ ኢኮኖሚ ውስጥ የሚገባ አዲስ ገንዘብ ነው የሚሆነው። ይሄ ማለት እንግዲህ በኢኮኖሚ ትርጓሜ ሲንት እንመለከተው ወይንም ደግሞ በሸማቹ እይታ የምንመለከተው ሰዓት፣ አዲሱ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት ብዙ ገንዘቦች ትንሽ የሆነ ወይንም ደግሞ ጭማሪ ያልታየበትን ሸቀጣሸቀጦች ማባረራቸው ስለማይቀር የዋጋ ውድነቱን መጨመሩ አይቀርም። ስለዚህ እንግዲህ ከሸማቾች አንጻር ያለው ማለት ከተጠቃሚዎች አንጻር ያለው ጠቅላላ ጫና የሚሆነው ምንድን ነው? ይሄ አዲሱ ገንዘብ አጠቃላይ አዲሱ ገንዘብ በአጠቃላይ ወደ ዋጋ ውድነት የመቀየር እድሉ ከፍ ያለ አሁን የኢትዮጵያ ኢኮኖሚ እንግዲህ ወርሃዊ የሆነው የዋጋ ውድነት ካለፈ ወር አንጻር ሲታይ ያሉት መሰረታዊ የሸማቾች ዋጋዎች ልዩነቶች ወደ ዘጠኝ ነጥብ አንድ ፐርሰንት አካባቢ ደረጃ ነው ያሉ። እንግዲህ ይሄ አዲስ ገንዘብ ወደ ኢኮኖሚ ውስጥ ገባ ማለት እንግዲህ የዋጋ ውድነቱ በወራት ልዩነት ውስጥ ራሱ ከፍ እያለ ይመጣል ማለት ነው። ይሄ እንግዲህ ለሸማቹ የራሱ የሆነ ጫና ማሳደሩ አይቀርም። ከዛ ውጭ ሸማቹ ጋር እንዴት ይደርሳል በምንል መንግስት እንግዲህ ከፋይናንስ ተቋማትም ሆነ ከጠቅላላይ አገ ሀገራዊ ኢኮኖሚው ብድር ተበደረ ማለት የግል ባለሀብቶች ወይንም ደግሞ በግል የግል ሴክተሩ በአጠቃላይ ሊያገኘው የሚችለው ብድር መጠን ይቀንሳል። ለምን ብንል ከመንግስት ጋር ተወዳድሮ ብድር የማግኘት እድሉ ዝቅተኛ ስለሆነ፣ ይሄ ማለት እንግዲህ የግል ባለሀብቶች የያዟቸው ፕሮጀክቶች ወይንም ደግሞ ያቀዷቸው የልማት የመስፋፋት ራሳቸውን የማሳደግ ድርጅቶቻቸው ላይ እናወጣዋለን ያሉትን እቅድ በአጠቃላይ እንዳያከናውኑ የራሱ ጫና አለው። እንግዲህ ወደ ሸማቹ ይሄንን ስል ስንተረጉመው በግል ባለሀብቶቹ የሚፈጠረው የስራ እድል በአመቱ ውስጥ የሚቀንስበት እድል ይኖራል ማለት ነው። የግል ሴክተሩ እያደረገ ካለው ስራ የማስገኘት እድል አንጻር ስንመለከተው ደግሞ በግል ሴክተር ውስጥ የሚኖሩት አዳዲስ የስራ እድሎች ይቀንሳሉ ማለት ነው። ከዚህ አንጻር ስለዚህ ወደ ሸማቹ እንግዲህ ስንተረጉመው የሚኖረው ትርጓሜ ይሄ ነው። የበጀት ልዩነቱ እንግዲህ በርዕሰ አንቀጻችሁ፣ በዝርዝር ደግሞ የተመለከታችሁትና ከፊት ለፊትም በካርቱን ስዕል ያስቀመጣችሁት አለ። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝን የሚመስሉ ሰው ትልቅ ሱፍና ከረባት የተንጠለጠለ ግድግዳ ላይ የተንጠለጠለ ሱፍ ውስጥ ለመልበስ ያን ለመልበስ ይዘጋጃሉ። ጂቲፒ ሁለት የእድገትና ትራንስፎርሜሽን እቅድ ሁለተኛው መርሃ ግብርና ይመስላል። እንዲያው በአጠቃላይ ይህንን ሀሳብም የተለያዩ የዓለም አቀፍ የገንዘብ ድርጅት አይምኤፍና የዓለም ባንክም የኢትዮጵያ መንግሥት በትላልቅ ግዙፍ በሆኑ የመሰረተ ልማት ግንባታዎች ተጠምዷልና ይሄ የሚፈጥረው አስቀድመህ የገለጽከው በግሉ ዘርፍ በኩል በሀገር ውስጥ ብድር እንጨርቆ የመያዝ ሁኔታ ሊፈጥር ይችላል። ሁለተኛ ደግሞ እንግዲህ የኑሮ ውድነትን ሊያስከስት ይችላል ይላሉ። እንዲያው እስኪ ስለ ስዕሉ አብራራለንና በዚህ ስዕል ልታሳልፉት ያሰባችሁት የምጣኔ ሀብት መልእክት ምንድን ነው? እንግዲህ በጠቅላላው አሁን ከርዕሰ አንቀጹም ወይንም ደግሞ ርዕሰ አንቀጹም እንዲወክል ከተሰራው የካርቱን ስዕል ለማመልከት የሚቻለው ነገር ምንድን ነው? በጠቅላላው አገሪቱ ውስጥ እንግዲህ ትልልቅ የሚባሉ ፕሮጀክቶች እየተካሄዱ ነው። የመንግስት እቅድም ደግሞ እየተለጠጠ እየመጣ ነው። እየተለጠጠ በመጣ ቁጥር ደግሞ ከኢኮኖሚ መሰረታዊ መዋቅራዊ የሚባሉት ሁኔታዎች ጋር እየተናበበ ነው መቀጠል የሚኖርበት። የመንግስት እቅድ እንግዲህ መለጠጥም ካለበት መለጠጥ የሚገባው በኢኮኖሚያዊ እውነታዎች ላይ ተመስርቶ ነው መሆን ያለበት። አሁን በእውነታው ግን በምንሄድበት ሰት ሁለት ነገሮች ናቸው እንግዲህ በእቅዱ ላይ ወይንም ደግሞ አሁን በሚካሄደው ሁለተኛው የ እድገትና የትራንስፎርሜሽን እቅድ ላይ ሁለት ነገሮች ይህ የራሳቸውን ተጽዕኖ ለማሳደር ሊፋጩ ይስተዋላል። በአንደኛው በኩል ያለው ኢኮኖሚያዊ እውነታዎች ናቸው። በሀገር ውስጥም ሆነ በውጭ የኢትዮጵያን ኢኮኖሚ መዋቅራዊ ሁኔታዎች የሚወስኑት እውነታዎች የራሳቸው የሆነ ተጽዕኖ በእቅዱ ላይ ለማሳረፍ የሚሞክሩበት አቅጣጫ አለ። ከዛ ውጭ ደግሞ እንግዲህ አሁንም ያለንበት ይሄኛው አጋጣሚ ገዢው ፓርቲ በጠቅላላ የፌዴራሉንም ሆነ የክልሎችን የስልጣን ወንበሮች የተቆጣጠረበት ሁኔታ ስለሆነ ያለው ከህብረተሰቡ የሚጠበቅበት ከፍ ያለ ነገር አለ። እሱን ለማሟላት እንግዲህ የፖለቲካ ቁርጠኝነቱ ቢኖረውም፣ ግን ፖለቲካዊ እይታዎቹ ደግሞ ኢኮኖሚያዊም እውነታዎቹ ላይ የራሳቸውን የሆነ ጫና ለማሳደር ሲፋጩ ይስተዋላል። እና በኢኮኖሚ እውነታዎችን በፖለቲካ ፍላጎቶች መካከል የሚደረግ ፍጭት አለ። በእቅዱ ላይ ተጽዕኖ ለማሳረፍ እንግዲህ አሁን ርዕሰ አንቀጹን የሚለው ምንድን ነው? ኢኮኖሚያዊ እቅድ መመራት ካለበት መመራት ያለበት በኢኮኖሚያዊ እውነታዎች ነው። ፖለቲካዊ እውነታዎች የራሳቸው የሆነ ተጽዕኖ አያሳድሩም ማለት አይደለም፣ ግን ደግሞ ኢኮኖሚያዊ እውነታዎችን ከተፈላጊ ወይም ደግሞ እውነታዎቹ ከሚናገሩት በላይ መለቀጥ የሚችሉ ከሆነ ግን ትልቅ የሆነ በኢኮኖሚውም ሆነ በፖለቲካው ላይ የሚያሳድሩት የራሳቸው የሆነ ጫና እኖሩ አይቀርም። ስለዚህ እንግዲህ ከመንግስት በአጠቃላይ የሚጠበቀው ኢኮኖሚያዊ እውነታዎችንና ፖለቲካዊ አንድምታዎችን አጣጥሞ እውነታን መሰረት ያደረገ የኢኮኖሚ እቅድ ማዘጋጀትና አመራሩንም በዛው መልኩ ማስኬድ ይገባል የሚል እይታ ነው በአጠቃላይ በርዕሰ አንቀጹ ለማስተላለፍ የተሞከረው። የፎርቹን ጋዜጣ የርዕሰ አንቀጽ አዘጋጅ ጌታቸው ተክለማርያም ለሰጠህን ማብራሪያ አመሰግናለሁ። የንግድና ምጣኔ ሀብት ዝግጅትና የተከታተላችሁት የፎርቹን ጋዜጣ ርዕሰ አንቀጽ አዘጋጅ ጌታቸው ተክለማርያም እናመሰግናለን። በመግቢያው ላይ ያስቀመጥ ነው የኢትዮጵያ የበጀት መጓደል ከ ከሀምሳ ከመቶ በላይ ጉድለት እንደሚታይበት በያዝነው ዓመት ደግሞ ካለው በጀት ጋር ሲታይ የአርባ አምስት ቢሊየን ብር ተጨማሪ እንደተስተዋለበት ለማስተካከል እንሻለን። ወደ ተከታዩ ኤዲቶሪያል እንለፍ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ደቡብ ሱዳን ባለፈው ሳምንት ሐሙስ አራተኛውን ዓመት የነፃነት ቀን ባከበረችበት ወቅት ክብረ በዓሉ ደብዛዛ ነበር። የደቡብ ሱዳን ሕዝብ ከበርካታ አስርት ዓመታት የእርስ በርስ ጦርነት በኋላ ነው ከሰሜኑ አስተዳደር ተለይቶ ለመኖር ድምፅ የሰጠው። በዚሁ መሰረት ከፍተኛ ተስፋ የተጣለባት አዲሲቱ የዓለም ሀገር እንደ አውሮፓ አቆጣጠር ጁላይ 9 2011 ዓ ም ተወለደች። በነጻነት ማግኘቱ የተፈጠረው የደስታ ስሜት ግን ብዙም አልቆየ፣ ወደ ሐዘን ተለወጠ። ምክንያቱም በዚያች ምስራቅ አፍሪካዊት ሀገር ግጭቶች በመቀጠላቸው፣ ግጭቶቹ ከጀመሩ ይኸው ከአንድ ዓመት ተመንፈቅ በላይ ሲሆን በሺዎች የሚቆጠሩ ሰዎች ተገለዋል። ሁለት ሚሊዮን የሚጠጉ ሌሎች ተፈናቅለዋል ይልና እርሳ አንቀጹ ሀተታውን ይቀጥላል በእነዚህ ግጭቶች ሁለቱም ማለትም መንግሥትና ተቃዋሚዎች ናቸው ሕፃናትን ጨምሮ በሲቪሎች ላይ አሰቃቂ ወንጀሎችን የሚፈጽሙት የፕሬዝደንት ሳልቫኪርና የምክትላቸው ሪክ ማቻር እንዲሁም የጋሻ ጃግሬዎቻቸው የግል ኃላፊነት ነው። ግጭቶቹን ማብቃት አሁን የተፈጠረውን ሰው ሠራሽ ቀውስ የማብቃቱ ኃላፊነት ያለው በእነርሱ ላይ ይሆናል። የሁለቱ ተቀናቃኝ ኃይሎች መሪዎች ብቻ ናቸው ሁከቱን ማብቃት የሚችሉት። ያ ሳይሆን ቀርቶ ግን በጣም ለተራዘመ ጊዜ ለራሳቸው የግል ሥልጣንና ሀብት ሲሉ በመፍትሔዎች ላይ መስማማቱን አልመረጡም። በዚህ መሃል እየተሰቃየ የሚገኘው ደግሞ የደቡብ ሱዳን ሕዝብ ነው። ግማሽ ያህሉ የደቡብ ሱዳን ሕዝብ በአሁኑ ወቅት በሕይወት ለመቆየት ያለም አቀፉን እርጥባን ይፈልጋል ካለ በኋላ የቪዮኤርሳን አንቀጽ በመቀጠል በውጊያው መሃል መንግሥት የዜጎቹን ደህንነት መጠበቅ ባለመቻሉ ሕጋዊነቱን አጥቷል። ዲሞክራሲያዊ ሂደቱ እንዲገለበጥ ከማድረጉም በላይ የሥልጣን ዘመኑን ብቻውን በማናለብኝነት አራዝሟል። አሁን ደግሞ ሁለቱም ማለት መንግሥቱና ተቃዋሚዎች በድርድር ሰላማዊ መፍትሔ ማምጣት አልቻሉም። ሁከቱ በቀጠለ ቁጥር ደግሞ በደቡብ ሱዳናውያን ሕይወት ላይ መጥፎ ጠባሳ ይጥላል። የመላ አካባቢውን መረጋጋትም አደጋ ላይ ይጥላል። በእነዚህ ሁሉ ፈተናዎች መካከል የወደፊት ጎዳናው ግልጽ ነው። የሁከቱ መቀጠል መፍትሔ አይሆንም። የደቡብ ሱዳን ተፋላሚ ወገኖች በሙሉ በአስቸኳይ ወደ ሰላም ስምምነት መምጣት ይኖርባቸዋል። ሁሉንም አሳታፊ የሽግግር መንግሥት መመሥረትም ይጠበቅባቸዋል። ያ ሲሆን መንግሥቱ ሕጋዊና የሁሉንም ሕዝብ ፍላጎት የሚያሟላ ይሆናል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል የነጻነት ተስፋው ገና አእምሮ ውስጥ አዲስ እያለ መሆን አለበት። የጥር ሰላሳውን ግጭቶች ለማስቆም የተደረሰው ስምምነት ሙሉ በሙሉ ተግባራዊ ማድረግ የሚገባው ለዘላቂ ሰላም መፈጠርና ከአራት ዓመታት በፊት ለተገባው ቃል ኪዳን ተግባራዊነት መስራት ያለብን አሁን ነው ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችንን ለመከታተል በአጭር ሞገድ በ19፣ በ22 እና በ25 እንደዚሁም ደግሞ በሳተላይት በናይል ሳት ታገኙናላችሁ። አስተያየቶቻችሁን ሁልጊዜ የምንቀበላለን። አድማጮች በኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም አስተያየቶቻችሁን እንድታደርሱን እንጋብዛለን። በፌስቡክ እና በትዊተር ሁልጊዜ የምናሰናዳቸው ውይይቶች አሉ። በቪኦኤ አማሀሪክ ገብታችሁ ተከተሉን፣ ሀሳባችሁን አጋሩን። አስቀድመን ያቀረብነው የህዝብ አስተያየት ነበረ፣ የአድማጮች አስተያየት። በዚያ አስተያየት የስፖርት ዘጋቢያችን ሰለሞን ክፍሌ፣ በተለይ ቆንጅት፣ አስቀድመን እንደሰማነው የኤርትራውያን ብስክሌተኞችን ጉዳይ ምን ነው አላነሳህም የሚል አስተያየት ቀርቦ ነበረ። በትናንቱ የስፖርት ዝግጅታችን ሰፋ አድርጎና ሳምሮ አቅርቦታል። አድማጩ መለስ ብለው ሊያደምጡለት ይችላሉ። መልካም የትናንቱን ዝግጅታችንን ለመስማት ከፈለጉ ደግሞ ድረገጻችን፣ ሁልጊዜም ያለፏችሁ ዝግጅቶች ካሉ ተመልሳችሁ መመልከት ትችላላችሁ። ድረገጻችን ቪኦኤ ኒውስ ዶትኮም ስላሽ አማሐሪክ፣ ቪኦኤ ኒውስ አንድ ቃል ነው። ቪኦኤ ኒውስ ዶትኮም ስላሽ አማሐሪክ ነው። አድማጮች፣ ሙዚቃን ጋብዛ አሁን ቆንጅት አድማጮቻችን ፈታ ይበሉ እያለች ነው ጽዮን ጋብዢ። በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ዝግጅታችን እስከ አራት ሰአት ድረስ ይቀጥላል። የተከበራችሁ አድማጮች አሁን ሐኪሞን ይጠይቁ አሉላ ከበደ። አንጎላችን ውስጥ እያንዳንዱ የሰውነት ክፍል የሚያቀርባበር ክፍል አለው ጠቅላይ መምሪያ አለው እና ለምሳሌ እግር እና እጅን የቀኙ ሰውነታችን በኩል ያለውን እግርና እጅን የሚቆጣጠሩት በግራ በኩል ያሉት የነርቭ ሴሎች ናቸው፣ እና ይሄ የደም ቧንቧው በሚዘጋበት ጊዜ ግለሰቡ እጁ ወይም እግሩ ሊደክምበት ይችላል ማለት ነው። እና እንደ ሁኔታው እንደ ክብደቱ በጣም ትልቁን የደም ስር ትልቅ የረጋ ደም ከዘጋው በግራ በኩል እንዳለ ግራ ግማሽ ጎኑን ሰውነቱን ሊያደክመው ይችላል ማለት ነው። ለምሳሌ እንበል በግራ በኩል ከሆነ የፈሰሰው የቀኙን የሰውነት ክፍል እጁንም እግሩንም ሊያደክመው ይችላል ማለት ነው። ከቁጥጥር ውጭ የማይታዘዝ ሊያደርገው ይችላል ይችላል ማለት ነው። እንደ ቦታው ነው። ጊዜያዊ ነው ይሄ ወይስ በዘላቂም ያን አይነት ሁኔታ ሊያስከትል ይችላል። ይሄ የሚገርም ነው። አንዳንድ ሰው እንደዚህ ለምሳሌ የመርጋት ደሙ ረግቶ ትልቁንም ቧንቧ እንኳን ዘግቶ መናገር አቅቷቸው እግራቸውን እጃቸውንም ማንቀሳቀስ አቅቷቸው ከዛ የሚድኑ ሰዎች አሉ። እና ይሄ መቼ ነው ወዲያውኑ ሰውየው ደሙ መርጋቱን ገና የግለሰቡ ደም እንደረጋ ወዲያውኑ ወደ ሆስፒታል ከሄደ እና ያ ሆስፒታል ደግሞ አንጎል ውስጥ ያለውን የረጋ ደም ለመፈረካከስ የሚችል መድኃኒት መጠቀም ከቻለ ሆስፒታሉ ያ መድኃኒት ካለው ከዛ ግለሰቡ የተሻለ ሊድን ይችላል ማለት ነው በቶሎ ከተወሰደ ነው ግን ሌላው በአጋጣሚ የሆነ ደግሞ በአጠቃላይ ከስትሮክ ውስጥ ምናልባትም እስከ ሃያ በመቶው ከእንቅልፍ ሲነቁ ነው የሚታወቀው። ግለሰቡ እንቅልፍ ይተኛል ወይም ትተኛለች። ከዛ ጠዋት ሲነሳ ምልክት ሊታይ ይችላል ማለት ነው። ወይ እጁ አልታዘዝ ይችላል ወይ እግሩ አልታዘዝ ይችላል፣ ወይም መናገር ሊያቅተው ይችላል ማለት ነው ግለሰቡ። እና ይሄ አሁን አንዱ ጥናት እየተደረገበት ያለው ነገር ይሄ ትልቅ ቁጥር ነው። ሀያ በመቶ ስትሮክ ሲነቁ የሚታየው እሱ እንግዲህ በስንት ሰዓት ነው? ምን ያክል በፊት ነው? ይሄ አስቸጋሪ ነው ለማከም። ምክንያቱም ዋናው ይሄ የረጋውን ደም የሚያፈረካክስ መድኃኒት መሰጠት ያለበት በአጭር ጊዜ ውስጥ ነው፣ ምናልባት በግማሽ ሰዓት ውስጥ ወይም በአንድ ሰዓት ውስጥ በቶሎ ከደረሰ መድኃኒቱ ይሰጣል ማለት ነው። ይሄ አንዱ ነው። በእርግጥ ጥንቃቄ መደረግ ያለበት የረጋ ደም መሆኑን ሐኪሙ መገመት አለበት። የዘጋው ሌላ መንስኤ ከሆነ ሕክምናውም ይለያል። ለማንኛውም ለመመለስ አንዳንድ ሰዎች ሙሉ ለሙሉ የሚድኑ አሉ፣ አንዳንድ ሰዎች ደግሞ ጊዜ የሚፈጅ አለ እና ዋናው ምን ያክል ቶሎ ታክሟል ነው። ምን ያክል በቶሎ መድኃኒት አግኝቷል። ከዛ በኋላ ደግሞ ይሄ ሪሀቢሊቴሽን የሚሉት ፈረንጆቹ ማለትም መታሻ እና እንደዚህ የስፖርት መስሪያ ያላቸው ሆስፒታሎች ወይም አንዳንድ ክሊኒኮች አሉ። እንዲህ መታሻ እንደዚህ ሪሀቢሊቴሽን ፕሮግራም ያላቸው እነሱ ትልቅ ቦታ አላቸው። አንድ ሰው የረጋ ደም ችግር ከፈጠረበት በኋላ አንጎል ላይ የግለሰቡን ሰውነት መልሶ ወደ ድሮ ስራ ቦታ በአብዛኛው ለመመለስ ይሄ ፊዚካል ሜዲሲን ሪሀብሊቴሽን ትልቅ ሚና አለው። ዶክተር ዮናስ የመጨረሻ እናድርግ እንግዲህ ህክምናውን የሚመለከተው ነው ሁልጊዜ መደምደሚያችን ወይም የውይይታችን መቋጫ እና እንዲህ በአንጎል ውስጥ የሚከሰት የደም ቧንቧ መዘጋት እና የሚያስከትላቸው ሌሎች ተደራራቢ ችግሮች ህክምናቸው ምን ይመስላል? ቀደም ብለው ፈጥኖ አገልግሎቱ መስጠት በሚቻልባቸው የህክምና ተቋማት ሲኬድ ሊመጣ የሚችለውን ለውጥ ጠቀስ አድርገዋል። መሰረታዊ ህክምናው ምንድን ነው? በምን ላይ ያተኩራል? መሰረታዊ ህክምናው ዋናው በተቻለ መጠን እንግዲህ ግለሰቡን ወደ ነበረበት የጤና ሁኔታ ለመመለስ መሞከር ነው። መናገር ካቃተው እንዲናገር ስፒች ፓቶሎጂስት የሚባሉ አሉ። ልክ አሁን እጅና እግር ሲደነዝዝ ወገሻ መታሻ እንዳለ ሁሉ ደግሞ ለንግግርንም መልሰው ለማምጣት ይሄንን የሚያሰለጥኑ ሰዎች አሉ። የአንድ በት ወገሻ እንደማለት፣ የአንድ በት ወገሻ ብለን እንግዲህ ልንለው እንችላለን። ጥሩ ተርጉመዋል። ግለሰቡን ለምሳሌ እንበል አንዳንድ በከንፈር በምላስ የሚንቀሳቀሱ ነገሮችን እንደገና ያስተምራሉ። እንደዚህ ለ ፓፓ ፓፓ፣ ታታ ታታ፣ ካካ ካካ፣ ፓታካ ፓታካ እያሉ አሁን ይሄ እኔ የነገርኩ እነዚህ ሶስት ድምጾች ምርመራም ላይ የምንጠቀምባቸው ስፒች ፕራክሲ ያለ መርመር ነው እና ያን ማለት ያቅተዋል በችግር ውስጥ የገባው ሰው እሱን በመሞከር እንደ አዲስ በመለማመድ ነው ሕክምና ግዛ እና ግን ትዕግስት ይፈልጋል ትዕግስት ይፈልጋል፣ ብዙ ጥረት ይፈልጋል። ስለዚህ አንዳንዴ ደግሞ የታመመ ሰው ትዕግስት የለውም እና ግን ትዕግስት ያላቸው ሰዎች ብዙ ጊዜ ሲሻላቸው ነው ያየሁት እና ጊዜ ፈጅተውም ቢሆን የመሻሻል ሁኔታ እና መቶ በመቶ ወደ በፊቱም ባይመለስ ብዙ መሻሻል ሊያሳይ ይችላል። ሌላው ደግሞ ያው የደም መርጋት ለመከላከል የሚያስፈልግ እንደ አስፕሪን አይነት ይሰጣል። ይሄ ቤቢ አስፕሪን ሰማንያ አንድ ሚሊግራም በጣም ትንሽ ናት። እሱ አስፕሪን ይሰጣል እና ከስትሮክ በኋላ በተለይ በመርጋት የተነሳ ከሆነ የሚጠረጠረው እና ዛ ሁሉ ፈተና ስቃይ በኋላ አስፕሪን ሲሰጣቸው አንዳንዶቹ እንደው እንዲህ እቺው ናት ወይ መድኃኒቷ የሚሉበት ሁኔታ አለ እና አስፕሪን ትልቅ ቁም ነገር ትሰራለች፣ የደም መርጋትን ለመከላከል እና ሌሎችም ደግሞ የደም መርጋትን ሊከላከሉ የሚችሉ መድኃኒቶች አሉ እነሱም ይታዘዛሉ። ስለዚህ የደም መርጋቱን መከላከል በተጨማሪ የድምፅ ወገሻ ላልከው እና ስፖርት በመስራት መታሻ በማድረግ በዚህ የሰለጠኑ ሐኪሞች፣ ነርሶች፣ ፊዚካል ቴራፒስቶች አሉ። እነሱ ጋር በመስራት ነው እንግዲህ የግለሰቡ ጤና ሊሻሻል የሚችለው። እንግዳይ ዶክተር ዮናስ እንዳለገዳ የዚህ ፕሮግራም የብዙ ጊዜ ተሳታፊያችን ናቸው። ለጊዜያቸው አመሰግናለሁ። የአንጎል ውስጥ ደም እርጋትና የሚያስከትላቸው ችግሮች እንዲሁም የሕክምና አማራጮቹን ነበር የተከታተል ነው። በሚቀጥለው ፕሮግራማችን በምን ይከሰታል፣ እንዴትስ ይከሰታል የሚለውን እንመለከታለን። በድጋሚ አመሰግናለሁ። ጊዜ ስጥልኝ። እናመሰግናለን። አሉ ላይ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አስቀድመን በመግቢያችን ኢራን የኒውክሌር ጦር መሳሪያ ባለቤት ለመሆን ከመሆን ለማገድ ታለመና በአጸፋው ደግሞ ኢራን የተጣሉባትን ማዕቀቦች የሚያነሳ ስምምነት ዛሬ በቪዬና ጸድቋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ይህንን አስመልክቶ የኢራንን የኒውክሌር ጦር መሳሪያ ባለቤትነት የሚያስቆም ለዓለም ሰላም የሚያመጣ ሲሉ ገልጸውታል። በዚህ ጉዳይ ላይ የባለሙያ አስተያየት እንይዛለን ብለን ተነጋግረን ነበር። ሰዓቱ እያለቀ ነው። አሉላ ከበደ እዚህ ይገኛል። አሉላ ያነጋገርካቸው ባለሙያ አሉ። በተለይ በአፍሪካ በአለም አቀፍ ግንኙነት ዙሪያ የሚሰሩ ባለሙያ፣ እስቲ ግለጽልን። እሺ ይሄ ነው፣ ካመሰግናለው እንግዳይ የታሪክ መምህር፣ የመካከለኛው ምስራቅ ጉዳዮች በተለይ ዘመንኛው መካከለኛው ምስራቅ ይሉታል የእሱ ጉዳዮች እንዲሁም የእስልምና ታሪክን በማጥናት የሚታወቃሉ ዶክተር ሽመት ሺሻኝ በክሪስቶፈር ኒውፖርት ዩኒቨርሲቲ መምህር ናቸው ከእሳቸው ጋር የመካከለኛው ምስራቅ የደህንነትና የጸጥታ ስጋቶች ይሄ ስምምነት ቢሳካ የሚያስከትላቸው ለውጦች የነዳጅ ገበያውን ጨምሮ ይመለከታል። የምጣኔ ሀብት ጉዳዮች አሉ። በተለይ አፍሪካ ሀገሮችን የሚመለከቱ አሉ። በነዳጅ ሀብት የበለጸጉ እንደ ናይጄሪያ ያሉ ሀገሮች፣ እንደ አንጎላ ያሉ ሀገሮች ጥብቅ የሆነ ግንኙነት አላቸው ከዩናይትድ ስቴትስ መንግስት ጋር ከዩናይትድ ስቴትስ ህዝብ ጋር በተለይ በንግድና በምጣኔ ሀብት ዙሪያ እና ይሄ በምን አይነት መልኩ ተጽዕኖ ይኖረዋል የሚለውን ነው። በትክክል በትክክል በጥልቀት ይመለከቱታል እሱን። ሌሎች አሳሳቢ ጥያቄዎች አሉ። እንደምታውቁት የምካ መካከለኛው ምስራቅ ውጥረት የሰፈነበት አካባቢ ነው። ሳውዲ አረቢያና እስራኤል ከፍተኛ ስጋት አላቸው። የተለያየ ነው። ከዚህ ውሳኔ ጋር የመጡ የሚከሰቱ ሁኔታዎችን የሚቀበሉበት መንገድ ይለያል። በኢራንና በዩናይት ስቴትስ የፖለቲካ ጉዳዮችም በሀገር ውስጥ ብዙ ፈተናዎችን ማለፍ ይጠበቅበታል። ይሄ ስምምነት እውን ተግባራዊ እስኪሆን ድረስ እሱን ሁሉ እንመለከታለን። እንግዲህ ለነገ ማደሩ ነው ጥሩ። በጣም እናመሰግናለን። ሌላም ቃል የገባ ነው ዝግጅት ነበረ። ባለፈው አርብና ቅዳሜ የቀረቡት እና ለጥያቄው መልስ ከአድማጮች የቀረቡ ጥያቄዎችን ካስተናገዱት ከፕሮፌሰር አለማየሁ ገብረ ማርያም ጋር የተደረገው ቀሪው ክፍል ይቀርባል ብለን ነበረ። እሱም እንግዲህ ምናልባት በነገው ዕለት በነገ ዝግጅታችን ወይ በቀጣይ ዝግጅታችን የምናቀርበው ይሆናል። አድማጮቻችን፣ የምሽቱን ዋና ዋና ዜናዎች እናስታውሳችሁ። አስቀድመን የገለጽነውና ነው ና የተነጋገርንበት በርካታ ዓመታት ከዘለቀ ዲፕሎማሲያዊ ጥረት ሁለት ዓመታት ከጠየቀ ከፍተኛ ድርድር በኋላ ኢራንና ስድስቱ የዓለም ሀያላን ሀገሮች ዛሬ ቪየና ላይ ትሄራንን የኒኩሌር ጦር መሳሪያ ባለቤት ከመሆን ለማገድ የታለመ ና በአጽፋው ኢራን የተጣሉባትን ማዕቀቦች የሚያነሳ ስምምነት አጽድቀዋል። በደቡብ ምዕራብ ሶማሊያ ባኮል ክልል ላይ በአልሸባብ አማጽያን እና በኢትዮጵያ ወታደሮች መካከል ግጭት መካሄዱ ተዘግቧል። ግጭቱ የተቀሰቀሰው የአልሸባብ አማጽያን በኢትዮጵያ ኮንቮይ ላይ ጥቃት ካካሄዱ በኋላ መሆኑ ተነግሯል። የሶማሊያ መንግስት በህንድ ውቅያኖስ ባህር በኩል የምትጨቃጨቅበትን ኬንያን በዓለም አቀፉ የፍትህ ፍርድ ቤት ክስ መስርታባታለች። ኬንያ የነዳጅ ኩባንያዎች ባህር ውስጥ ነዳጅና ጋዝ እንዲፈልጉ በመፍቀድ በባህር ክልል ላይ ጥሳት ጥሰት ፈጽማብኛለች ስትል ሶማሊያ ያቀረበችው ውንጀላን የዓለም አቀፉ ፍርድ ቤት የባህር ክልላችንን ያስምርልን ስትል ጠይቃለች። የእዳ ብዛት የተጫጫናት ግሪክና የአውሮፓ ጎረቤቶቿ ሀገሮች ለሶስተኛ ጊዜ ከመንኮታኮት የሚያድናትን እርዳታ ሊያደርጉላት በተስማሙ በጥቂት ሰዓታት ውስጥ የዓለም የአክሲዮን ዋጋ ጠንከር ብሎ ውሏል። ትናንት የዩናይትድ ስቴትስ የአክሲዮን ዋጋ በአንድ ከመቶ በላይ ሲጨምር በአውሮፓና በእስያ ገበያዎችም ተመሳሳይ መነቃቃት ተስተውሏል። አድማጮች ለምሽቱ የያዝናቸው ዝግጅቶች እነዚሁ ናቸው። በስቱዲዮ ፕሮግራሙን የመራችልን ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት። እንዲሁም ስናስተናግዳችሁ ያመሸነው እኔ ቆንጅ ይታየና ሄኖክ ሰማ ግዜርነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ። of America yeah. the